The Voice of America. በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት አሳሳቢ የሆነ መምጣቱ ተነግሯል። የሕግ ታራሚዎችና ተጠርጣሪዎች እንዲሁም የፖሊስ አባላት የቫይረሱ ተጋላጭ መሆናቸውም ተገልጿል። እስካሁን 24 የፖሊስ ባልደረቦች እንዲሁም ከሰላሳ 30 በላይ የሕግ ታራሚዎችና ተጠርጣሪዎች ለቫይረሱ መጋለጣቸው ተነግሯል። ህብረተሰቡ ውስጥ ያለው ስርጭትም ከሚገመተው በላይ መሆኑ እየተሰማ ነው። አዲስ ቸኮል ከድሬዳዋ ተጨማሪ አለው። በድሬዳዋ አስተዳደር የኮሮና ቫይረስ ስርጭት ከሚገመተው በላይ የተስፋፋ መሆኑን የአስተዳደሩ ጤና ቢሮ አስታወቀ። እስካሁን አስተዳደሩ ባለው ውስን የመመርመር አቅም ከ450 በላይ የአስተዳደሩ ነዋሪዎችና ከ100 በላይ የጅቡቲ ተመላሽ ዜጎች ላይ የኮሮና ቫይረስ ማግኘቱን አስታውቋል። አስተዳደሩ ከዚህ በፊት በገበያ ስፍራዎች እና ሌሎች መኖሪያ ሰፈሮች ላይ ባደረጋቸው ድንገተኛ ምርመራዎች በርካታ ሰዎች የኮሮና ቫይረስ ተገኝቶባቸው እንደነበር የተናገሩት የጤና ቢሮ ኃላፊዋ ወይዘሮ ለምለም አሁን ቫይረሱ በፍጥነት እየተስፋፋ ነው ብለዋል ግን እስካሁን ድረስ ባለን በሄድንበት ቦታ ሰው በብዛት የሚበዛበት ቦታ ሄደን ቴስት ስናደርግ በጣም ብዙ ቁጥር ያለው ነው የምናገኘው። እነሱን ደግሞ ልክ ካወቅናቸው በኋላ የእነሱን ቤተሰቦች፣ የእነሱ አካባቢ የሚኖሩትንም ስንሰራ ቴስት ስናደርግ የፖዘቲቭ ቁጥሮቹ በጣም ከፍተኛ የሆኑ ነው ያሉት። አሁንኛ የመረመር ነውን ብቻ ነው ውጤት እየተናገር ነው ያለነው። በቅርቡ በፖሊስ ጣቢያ በቁጥጥር ስር ካሉ ተጠርጣሪዎች መካከል አንድ ሰው ላይ ቫይረሱ መገኘቱን ተከትሎ ከእሱ ጋር ንክኪ ባላቸው ላይ በተደረገ ምርመራ በሀያ ሦስት ተጠርጣሪዎች ላይ ቫይረሱ መገኘቱን ወይዘሮ ለምለም አስታውቀዋል። ጥበቃ የሚያደርጉ ፖሊሶችም ለቫይረሱ እንደተጋለጹ ነው የገለጹት። ለየናቸው ያለባቸውና የሌለባቸውን ለየን። የሌለባቸውን ወደ አንድ ፖሊስ ጣቢያ እንዲሆኑ፣ ያለባቸውን ደግሞ ወደ ምስራቅ ትምህርት ቤት የህክምና ሴንተር ለብቻ ተቋቁሞ ወደዛ ለየ ናቸው የጸጥታ አካላቶች ደግሞ እነሱን ሲጠብቁ ሲመረምሩ የነበሩ ደግሞ በአጋጣሚ እነሱ ተጋላጭ ስለነበሩ የተወሰኑ ወደ ሀያ አራት የሚሆኑ በስራቸው ምክንያት ተጋላጭ በመሆናቸው ምክንያት እነሱንም ስንመረምር ወደ ሀያ አራት የሚሆኑ አግኝተን እነሱንም ለብቻ ማርያም ትምህርት ቤት የህክምና ሴንተር አቋቁመን አስቀምጠናቸው እየተከታተልናቸው ነው። ፍርድ ያገኙ የህግ ታራሚዎች በሚገኙበት ማረሚያ ቤት ግን አስቀድሞ የመከላከል ስራ እየተሰራ በመሆኑ ቫይረሱ የተገኘባቸው አዳዲስ ፍርደኞች ሌሎች ታራሚዎችን ከመቀላቀላቸው በፊት መለየት ተችሏል ብለዋል። ሄዱት ውስጥ አስራ አንድ የሚሆኑ ናቸው። ታችኛው ማረሚያ አስራ አንድ ሰው ብቻ ነው። እነሱም ደግሞ ተለይተው የነበሩ ናቸው። ሰው ፍርድ ተቀብሎ ወደ ማረሚያ ሲሄድ አስራ አራት ቀን ለብቻ ተለይቶ ይቆያል። ከአስራ አራት ቀን በኋላ ተመርምሮ ነው ወደ ብዙዎቹ ታራሚዎች የሚቀላቀለው። መጀመሪያም ጀምሮ ይሄ ሲስተም ተዘርግቷል። ስለዚህ እዛው ማረሚያ ቤት የሕክምና ሴንተር አቋቁመን እዛው ሕክምና ከማረሚያ ቤት ጋር በጋራ በመሆን ሕክምናቸውን እያገኙ ነው። በአሁኑ ሰዓት የኮሮና ቫይረስ የተገኘባቸው ታራሚዎችና ተጠርጣሪዎች ከሌሎች ለይቶ በምስራቅ ጀገኖች አንደኛ ደረጃ ትምህርት ቤት ፖሊሶችን ደግሞ በማርያም ትምህርት ቤት በመለየት ክትትል እየተደረገላቸው መሆኑ፣ የኮሮና ቫይረስ ህሙማንን ብቻ እንዲያክም የተለየው የሰባያን ሆስፒታልም በቂ ባለመሆኑ የፈረንሳዊ ሆስፒታልም ለዚሁ ዓላማ እየተዘጋጀ መሆኑ ወይዘሮ ለምለም አስታውቀዋል። በድሬዳዋ ባለው የመመርመሪያ መሳሪያ ጥረት ምክንያት በውስን ሰዎች ላይ ብቻ ምርመራ መደረጉን ያስታውቁ ጤና ቢሮ ኃላፊዋ ወደፊት ይህ ክፍተት በሀገር አቀፍ ደረጃ ይቀረፋል ብለው እንደሚያምኑና በስፋት ምርመራ ቢደረግ በርካቶች ቫይረሱ ሊገኝባቸው እንደሚችል ገልጸዋል። እሱ ከተገኘባቸው መካከል አብዛኞቹ ምንም አይነት ምልክት የማያሳዩ ወይም ቀላል የጉሮሮ መከርከር ወይም ለተወሰነ ጊዜ የሚቆይ የራስ ምታት ብቻ የታየባቸው በመሆኑ በአንዳንዶች ዘንድ በሽታውን አቃሎ የማየት አዘማማ እየታየ ነው ብለዋል። ነገር ግን በሽታው ከከፋ ጤና ችግር እስከ ሞት የሚዳርጋቸው ሌሎች በርካታ ነዋሪዎች ስላሉ ለእነሱ ሲባል ሁሉም ጥንቃቄ ማድረግ አለበት ብለዋል። እስከዛሬ ዛሬ ሁለት ድረስ በድሬዳዋ ከተማ በቫይረሱ ምክንያት ህይወታቸውን ያጡ 15 መሆናቸውን ያገኘ ነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል Carrera